የትግራይ የእስልምና ጉዳዮች ምክር ቤት ከኢትዮጵያ እስልምና ጉዳዮች ምክር ቤት ጋር የነበረውን ግንኙነቱን ማቋረጡን አስታውቋል። ምክር ቤቱ በትላንትናው ዕለት በመቀሌ ባካሄደው ጉባኤ ይህን ውሳኔ ማስተላለፉን ገልጿል። የምክር ቤቱን ፕሬዝዳንት ሼክ አደም አብዱልቃድር ጀዋርን በጉዳዩ ዙሪያ ያነጋገራቸው ሙሉጌታ ጽፋ ተከታዩ ልኳል። የትግራይ እስልምና ጉዳዮች ምክር ቤት በመቀለ ከተማም ትናንት ሰኞ የካቲት 7 2014 ዓ ም ያካሄደው ጉባኤ ተከትሎ ምክር ቤቱ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጋር የነበረው ግንኙነት እንዲቋረጥ መወሰኑን አስታውቋል። ይህንንም ተከትሎ የክልሉ ምክር ቤት ራሱን ችሎ እንደሚሰራ ገልጿል። በጉዳዩ ለአሜሪካ ድምፅ ማብራሪያ የሰጡ የምክር ቤቱ ፕሬዚደንት ሼክ አደም አብደልቃድር ጆሃር የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በትግራይ ህዝብ የደረሰው በደል ባለማውገዙና ከትግራይ ህዝብና ከአማኞቹ ጎን ባለመሰለፉ ነው ግንኙነቱ እንዲቋረጥ የተገደድ ነው ብለዋል። ትግራይ ላይ የደረሰው ችግር ለማንም እንኳን ለእኛ ለሃይማኖት መሪዎች ለማንም ሰውም ያው ግልጽ ነው። በተለይ ደግሞ በእኛ በሙስሊሞች በኩል ላይ የደረሰው ችግር በጣም እንዳው አሳዛኝና አሳፋሪ የሆነ ነገር ነው የደረሰብን ማለት ነው እና ትግራይ ውስጥ ብዙ ኢማሞች አሰጋጆች ብዙ ቃዲዎች ብዙ ዕለማዎች ተጨርሰውብናል፣ ማለት ነው። እነሱ ጠበንጃ ይዘው አይዋጉ። ስለዚህ የሃይማኖት መሪ ኮ መስጅዱ ላይ ወይም በቁርአኑ ላይ ነው እንጂ የምቀመጠው እንግዲህ እሱ ጦርነት አይገባ። ከመስጅድ እያወጡ ነው የገደሏቸው። እንዲያውም እንዳይቀበሩ ሶስት ቀን አራት ቀን የተቀመጡ ወንድሞቻችን አሉ፣ በትግራይ ውስጥ ማለት ነው። ብዙ ዕለማዎች ተጨርሰውብናል። ብዙ መስጅድ ፈርሶብናል። ከፈረሱት መስጅዶች ያው የነጃሽ መስጂድ በዓለም ደረጃ የምታወቅ ማለት ነው። ከማካ ቀጥሎ ነጃሽ ነው። ስለዚህ ነጃሽ ያህል ፈርሶብን በዙሁ ላይ ፌደራል እስልምና ጉዳይ በደረሰብን ነገር መጽናናትም ይሁን አንዳንድ ነገር በማድረግ እኛ ጋር ያደረገው ነገር የለም። ስለዚህ እኛ የትግራይ ሙስሊሞች እየተጎዳን ለስንት ጊዜ ዝም ብለው በሌላ ክልሎች ግን ጦርነቱ ስፋፋ ያለ ክልል ወንድሞቻችን ስለተጎዱ በየጅምዓው ገንዘብ አዋጠው ማዋጣታቸው እኛ ተቃውመና፣ እኛስ ሙስሊሞች አይደለንም እንዴ? እኛስ ወንድሞቻቸው አይደለንም እንዴ? ስለዚህ እኛ የማያስቡብን ምክንያት በጣም ስላሳዘነንና ከዚሁ ተነስተን እነሱ ጋር ለመቆራረጥ ወስነናል። በዚህም መሰረት ግንኙነቱ አቋርጠን ራሳችን ችለን እንንቀሳቀሳለን በማለትም ገልጸዋል። ከእንግዲህ እኛ እነሱ ጋር ተቆራርጠናል ማለት ድሮም ተቆረ ቆይተናል። ባጀት ስለ እንትናችን ይሄ ባንክ የነበረው የነበረ ነገር የለም። የምልክል ነገር ትንሽ ነገር ነበር፣ እሱም አቋርጠውታል ቆይተዋል። አራት አመታችን ነው የተቆራረጥ ነው ውሳኔው ብቻ። ዛሬ አረግ ነው አሁን አረግ ነው። ስለዚ አሁን ተቆራርጠናል። ድሮም የሚያገናኘን ነገር የለም። እንዳልኩት አራት አመታችን ተቆራርጠናል። አሁን እንግዲህ የምንገናኘው ነገር የለም። ትግራይ ራሱን ችሎ እስልምና ጉዳይ ሆነዋል። ብዙ ወስነናል። ከትግራይ ክልል ውጭ በአፋርና አማራ ክልሎች በሃይማኖት ተቋማት ደርሷል የሚባሉ ጉዳቶች እናንተም አላወገዛችሁም ተብሎ ቅሬታ ይነሳል የሚል ጥያቄ ቀርቦላቸው፣ ሼክ አደም አብደልቃድር መጀመሪያኛ የሃይማኖት ተቋም የፌደራል ሃይማኖት ተቋም ትግራይ ላይ በደረሰው ነገር ያለው ነገር የለም። እንዲያውም ሆን ብሎ ወደዚህ የሚመጣ ጦር ባርኮ ነው የላከልን ወደዚህ ወደ ትግራይ ማለት ነው። በጣም አሳዛኝ የሆነ ነገርና አሳፋሪ የሆነ ነገር የሃይማኖት ምርኮ እኛ አሁን ስለ ጦርነት አጠናክረን እና እንትን ብለን አናቅም ማለት ለመንግስታችን፣ አሁን ለትግራይ መንግስት በሰላም እንድትጨርሱ ብለን ነው። እኛ ነገም ነገ በስታም በሰላም እንድትጨረስ ነው እኛ የምንፈልገው ማለት ነው። ስለዚህ በአማራ የደረሰው ነገር እና በአፋር የደረሰው ነገር እኛ እንዲያውም በቴሌቪዥን ራሳችን ተሰብስበን አማራና አፋር የደረሰው ነገር እኛ ተቃውሞ አቀርበናል። ለምን እንዲህ ያለ ነገር እንዳው በጣም እናዝናለን ብለን አስታውቀናል። በተለይ አማራና አፋር ብለን አማራና አፋር ትግራይ እኛ አንድ አካባቢ ላይ ስላለን ከሌላም ሃይማኖት ተቆ ከሌላ ሃይማኖት መሪዎች ሆነን ወደ ሰላሙ ብንጥር ይሻላል ብለን ያስተላልፈናል እኛ በቴሌቪዥን አሁንም። ስለዚህ እኛ አድርገናል የምንችለው ነገር እኛ እኮ ካሁን በፊት አፋር ችግር ደርሶ እኮ ክልል እስልምና ጉዳይ ከዚህ የቻልነውን ያህል ከሶስት ሚሊዮን አራት ሚሊዮን የምበልጥ ይዘን ሰመራ ደርሰን እኮ መጥተናል እኛ ወንድሞቻችን ጎርፍ ገብቶባቸው እንኳን ጦርነት ማለት ነው። ስለዚህ አማራ ሞጣ መስጅድ ስቃጠል ትግራይ እኮ ገንዘብ አዋጥተን እኮ ወደ ሞጣ እኮ ልከናል። እኛ ወደ እኛ ሴላኩት ነገር አለ፣ እየጠየቁን ነገር አለ እኛ ግን ልከናል፣ በምንችለው ማለት ነው። ስለዚህ ይህም ስንሰራ ሃይማኖታችን ስለሚያስገድድን ነው። ባለፈው ሳምንትም በተመሳሳይ በክልሉ የሚገኙ የኦርቶዶክስ ተዋሕዶ ቤተ ክርስቲያን አህጉረ ስብከት የትግራይ ቤተ ክህነት በመመስረት ከኢትዮጵያ ኦርቶዶክስ ተዋሕዶ ጠቅላይ ቤተ ክህነት ለመለየት መወሰናቸው ይታወቃል። ለአሜሪካ ድምፅ ሙልጌታ ጽቡሃም መቀለም በሌላ በኩል በውሳኔው ላይና በቀረቡት አቤቱታዎች ዙሪያ ከኢትዮጵያ የእስልምና ጉዳዮች ምክር ቤት ምላሽ ለማግኘት ያደረግነው ጥረት አልተሳካም። ምላሻቸውን እንዳገኘን ይዘን